ይህ የእርዳታ መርሃ ግብር በፓርላማው መጽደቅ ለአውሮፓ ዞን ሚኒስትሮች ስብሰባ ቅድመ ሁኔታ ነው የነበረው። ስለዚህ ማለፉ አንድ ነገር ነው። የአውሮፓ ህብረት ባለስልጣናትም የአውሮፓ ኮሚሽን ከዚህ ተነስቶ የዩሮ ዞን ሀገሮች ይህኔ የእርዳታ ስምምነቱን እንዲፈቅድ ግፊት እያደረጉ ነው። የግሪክ ጉዳይ ወደ ተግባር እንዲገባ እና ይሄ እስካሁን የተጓተተው የግሪክ ቀውስ ምናልባት መፍትሄ ያስገኛል በተባለው የዚህ ሶስተኛው ዙር ወደ ተግባር እንዲገባ ነው በአብዛኛው ፍላጎት ያለው። ስለዚህ በመሰረቱ ፓርላማው ካጸደቀው፣ የዩሮ ሚኒስትሮች ደግሞ ተቀብለው ለየሀገሮቹ ፓርላማዎች እንዲጠርቅ ይሰዳሉ ተብሎ ነው የሚጠበቀው። እንግዲህ መቶ በመቶ ግን ይህ ይሆናል ብሎ መገመት ደግሞ የማያስችሉ ሁኔታዎች ብቅ እያሉ ነው ያሉት። እንዳነሳው ብድሩ ከመፈቀዱ በፊት የዩሮ አባል ሀገራት ምክር ቤቶች ድምጽ ይሰጡበታል። በመካከሉ ደግሞ ግሪክ በሚቀጥሉት ስድስት ቀናት ውስጥ መክፈል ያለባት ብድር አለ። ይኸውም ከአውሮጳ ማዕከላዊ ባንክ የተበደረችው ሶስት ነጥብ ሁለት ቢሊዮን ዩሮ ነው። እንግዲህ በዚህ ባለው በቀሪው ጊዜ ውስጥ ይህን ሁሉ ማሳካት ይቻላል ተብሎ ይታሰባል ወይ? ያስቸግራል። እሱም ብቻ ሳይሆን ራሱ በዚህ የግሪክ ፓርላማ ባጸደቀውና ዛሬ የሚኒስትሮች በሚነጋገሩበት ውል ላይ ለምሳሌ ጀርመን ሙሉ በሙሉ ትስማማበታለች ማለት አይደለም። የገንዘብ ሚኒስትሩ እንደገለጹት፣ አሁንም ቢሆን አብዛኛዎቹም የፓርላማ አባላት እንደሚሉት በግሪክ መንግስት በዚህ በእቅድ ተግባራዊ አፈጻጸም ላይ ቅሬታ አላቸው። የግሪክ መንግስት ይህንን አሁን የገባውን እና የፈረመውን ውል ተግባራዊ ያደርጋል ወይ? አንድ ነገር አለ፣ በዚህ ላይ ጥርጣሬ አለ። ሁለተኛ ደረጃ የዓለም የገንዘብ ድርጅት አይኤምኤፍ በዚህ በሶስተኛው ዙር የግሪክ እርዳታ ስምምነት ላይ ከፍተኛ ተሳትፎ ስለመሆኑ ማረጋገጫ እንዲሰጥ ይፈልጋሉ የጀርመን ባለስልጣኖች። አይኤምኤፍ ደግሞ የአሁኑ መርሃ ግብር ምናልባት የግሪክን ብድር አከፋፈል ላይ ውይይት ተደርጎ እንደገና ካልተሰራ ወይም ደግሞ ቅነሳ ካልተደረገ ግሪክ አሁንም ከችግሩ ትወጣለች ብለን ስለማናምን በዚህ ጉዳይ ላይ ጊዜ ተሰጥቶን የራሳችን ጥነት ማድረግ አለብን የሚል ሀሳብ እያሰሙ ስለሆነ አይኤምኤፍ በጉዳዩ ላይ እንዲሳተፍ እንደ አንድ ቅድመ ሁኔታ ጀርመኖችም እያቀረቡ ነው። ስለዚህ በዚህ ሁኔታ አሁን ያለውን ጀርመን ተቀብላ እንዲያልፍ ትደግፋለች ማለት የሚያስቸግር ነው የሚሆነው። በሌላ መልኩ እንዳልሺው እንዳልሽው የሶስት ነጥብ ሁለት ቢሊዮን ዩሮ እስከ በሚቀጥሉት ሳምንት ውስጥ ለአውሮፓ ማዕከላዊ ባንክ መክፈል አለባት ግሪክ። ይህንን እንግዲህ ካልተፈቀደ ደግሞ መክፈል ስለማትችል የሚጠበቀው ምንድን ነው? ምናልባት ይህ ሽግግር ጊዜ ብድር ሊሰጥ ይቻል የሰማንያ አምስቱ ቢሊዮን ዩሮ እና የሶስት ዓመቱ መርሃ ግብር ባይጸድቅ እንኳ ግሪክ አሁንም እንድትቀጥል እንድትተነፍስ ለማድረግ የስድስት ነጥብ አምስት ቢሊዮን ዩሮ ተፈቅዶ በሚቀጥለው ሳምንት መክፈል ያለባትን የሶስት ነጥብ ሁለት ቢሊዮን ዩሮ ለአውሮፓ ማዕከላዊ ባንክ እንድትከፍል እና ውይይቱ እንዲቀጥል የሚያስችል መንገድ ሊከፍት ይችላል። ተፈላጊም ባይሆን ምናልባት ይሆናል ተብሎም የሚጠበቅ እና አማራጭ ሀሳብ ይሄ ነው ያለው ገበያውን። የግሪክ ፓርላማ መርሃ ግብሩን ያጸደቀው በአብላጫ ድምጽ ቢሆንም ልዩነቶች እንዳሉ ነው። በተለይ ከገዢው የሲሪዛ አባላት መካከል የተወሰኑት ይህንን መርሃ ግብር ይቃወማሉ እና መርሃ ግብሩ በሲሪዛ ፓርቲ አባላት ውስጥ የፈጠረው ልዩነት ወይንም መከፋፈል ወዴት ያመራ ይሆን? የግሪክ በጉዳዩ ላይ ያላቸው የተለያየ አመለካከት የግሪክን መንግስት በተረጋጋ ሁኔታ አቃጣይነት ጥያቄዎች ስለሚገባ ነው። አሁን የኢሮ ዞን አገሮች ሚኒስትሮች ፕሮግራሙን በሙሉ ልባቸው ተቀብለው ለማጽደቅም አንዱ ውስንነት ያለው ለምሳሌ ያህል አንድ ሶስተኛ የሚሆኑት የስሪዛ ፓርቲ አባላት ይህንን ፕሮግራም ይቃወማሉ። ሚስተር ሲፕራስ ይህንን ፕሮግራም ያሳለፉት በተቃዋሚዎቻቸው ድጋፍ ነው እንጂ በፓርቲያቸው በኩል አብዛኛ በአብላጫ ድምፅ አጥተዋል። ስለዚህ ይህ ሁኔታ ምናልባትም ሲፕራስም ፍንጭ እንደሰጡት በሚቀጥሉት ጥቂት ቀናት ውስጥ የአውሮፓ መተማመኛ ድምፅ ሊጠይቁ ይችላሉ። ይህ የመተማመኛ ድምፅ ደግሞ ከተጠየቀ ከፓርላማ አባላቱ ከተቃዋሚዎችም ላይገኝ ስለሚችል የሲፕራስ መንግስት ሊወድቅና ወደ ዳግም ምርጫ ሊገባ ይችላል። ይህ የዳግም ምርጫ ሂደት ደግሞ ግሪክ እንደገና ነበረችበት የፖለቲካ ቀውስ ሊከታት ይችላል የሚል ስጋት አለ። ገበያው ንጉሴ፣ ከብራስልስ አመሰግናለሁ። እኔም አመሰግናለሁ።